የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ደንበኞች እንደምን ሰነበታችሁ? 2016 ዓ.ም ሊጠናቀቅ ጥቂት ቀናት ቀርተውታል። ይህንን አስታከው የተወሰኑ አድማጮቻችን በላኩልን መልእክቶችን ጀምር አይቸው ብርሃን፣ ሰላም ናችሁ? ዶች ብሎች እንዴት ናችሁ? በሚቀጥለው እሮብ በሚውለው የዘመን መለወጫ እንኳን አደረሳችሁ አደረሰ ማለት እወዳለሁ። አድማጮችም እንኳን አደረሳችሁ። ከዚህም ባለፈ ደግሞ እንኳን አደረሳችሁ ማለት የምፈልገው ለቤተሰቦቼ ብርሃን፣ ብላይነሽ፣ ትዕግስት፣ ፍርወይኒ ደቹን እርጎንና ሙላቱን እንዲሁም ደግሞ የባብክሪን ስደተኞች እንኳን አደረሳችሁ ማለት እፈልጋለሁ። ከዚህም ባለፈ ደግሞ የማስተላለፈው መልእክት የስደተኞችን ችግር ይመለከታል። ችግሩም ይህንን ይመስላል። የባብክሬ ከተማ ነዋሪዎች በስደተኛው ላይ ብዙ ችግር አድርሰዋል። ከችግሮቹ መካከል አንደኛ ስደተኛ ገበያ ወይም ወፍጮ በሚሄድበት ጊዜ ስደተኛው እየተደበደበ እየተዘረፈ ይገኛል። የመጠለያ ጣቢያው ውስጥ ገብተው ሰውን ሲደበድቡ፣ እንዲሁም ደግሞ ስልክና ገንዘብ ሲዘርፉ እዚህ ላለው ድርጅት ብንናገርም እኛ ያገባንም እያሉን ነው እኛ ለከፋ ችግር ተጋልጠናል፣ እና ዶች ብለ ለሚመለከተው አካል ወደ ሌላ ሀገር እንዲወስዱን አቅርቡልን ባካችሁ። እኔ መሄድ የምፈልገው ኢትዮጵያ ሳይሆን ሌላ ሀገር ነው። ምክንያቱም ኢትዮጵያ ውስጥ ጦርነት ስለሆነ ነው። ለማንኛውም በዓሉ የሰላም የደስታ ይሁን ብሏል። አይቸው ከሱዳን የስደተኞች መጠለያ ጣቢያ። አሁን ደግሞ ፋሲል ከአዲስ አበባ ወደ ላኩት መልእክት እንለፍ። እንዴት ናችሁ ዲደብሊዎች? መጪው 2017 መልካም ይሆን ዘንድ ከወዲሁ እየተመኘው፣ ሀገራችን ሰላም ትሆን ዘንድ ሁሉም ባለድርሻ አካላት የበኩላችንን ጥረት እናድርግ። ለዚህም ፈጣሪ ይርዳን፤ የተጣላን እንድንታረቅ፣ የተበደልን ይቅር እንድንባባል፣ በነጠላ ያለን እንድናገባ፣ ያገባን በልጅ እንድንባረግ፣ የተወለዱ ደግሞ ለሀገር ለወገን ጠቃሚ እንዲሆኑ፣ በጤናና በስራችን በረከት ያጣን ፈጣሪ እንዲባርክን፣ የኑሮ ውድነት ሰከን እንዲል አምና በኑሯችን በስራችን አቀደን ያላሳካን እቅዶችን በ2017 እንዲሳካልን ከዲው ለሁሉም ኢትዮጵያውያን በጅምላ እየተመኘው እኔም በግሌ በአዲሱ ዓመት በብርቱ የወጠንኩትን እንዲሁም ቀደም ሲል የጀመርኩት በእኔም ላይ ብሎም በቤተሰቤ ላይ መልካም ግንኙነት ከማዳበር አንጻር የጀመርኩትን ጥረት አጠንክሬ ለመቀጠል፣ በተጨማሪ ደግሞ ለብዙ ዘመናት በውስጥ ያሰብኩት፣ ያብሰለሰልኩትና ቅድመ ዝግጅት ያደረግኩበት የስራ ዘርፍ በጠንካራ መንፈስና ወኔ መጀመር፣ እንዲሁም በዚሁም ራሴንና ቤተሰቤን በኢኮኖሚ ዘርፍ ለማጠናከር ፈጣሪ ይርዳኝ። ለሀገሬ ደግሞ በድጋሚ ሰላም ፍቅርና መተሳሰብ ቤተሰባችን አጎልብተን በመሄድ ለህዝቦቿ ምቹ ሆና እንድትቀጥል መልካም ምኞቴን እየገለጽኩኝ ለዚህ መልካም ምኞት መሳካት የራሴን በጎ አስተዋጽኦ ለማድረግ ለራሴ ቃል ገባለው ይህ ምኞቴ ደግሞ ይሳካ ዘንድ ፈጣሪ እንዲረዳን በብርቱ ጸልያለው፣ ብሏል። ፋሲል እንግዲህ እንኳን አደረሰውት። አሁን ደግሞ ለዘመን መለወጫ የጅንካው ደንበኛችን የላኩልንን መልእክት እናሰማችሁ። ክቡራን ክቡራት፣ በየማረጋችሁ አድማጭ አዘጋጆች፣ እንዴት ከረማችሁ? ለአሮጌው ዓመት መሰነባበቻ ለአዲስ ዓመት ደግሞ ዋዜማ መባቻ የማጠቃለያ ስንኞች ቋጥሬ ልሰናበት መጣሁ፣ ቻው ልላችሁ ዛሬ። ህልም አለኝ ብሩህ ተስፋ ይዞ አዲሱ ዘመን መስከረም ጠባልን፣ እሰይ መጣልን። ብሔር ብሔረሰብ አምቧጋሮ ጥሉ በውሃ ቀጠነ፣ በጎጥ ክፍፍሉ ያለፈው አለፈ ይቅር ለእግዜር ቢሉ የምድር በረከቷ ይበቃለ ሁሉ፣ ተንኮል ምቀኝነት ከውስጣችን ይውጣ፣ አብሮነቱ ያብብ አንድነቱ ይምጣ። የገደለው ባልሽ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አልወጣ፣ ይህ የቆየ ባህል ዳግምስ አይምጣ። ጉሮ ሸባ ሲባል ወንድም ወንድም ገሎ፣ ፉከራ ቀረርቶ ሲዘል ግዳይ ጥሎ፣ እረ ጉድ አይተናል አምናና ካቻምና፣ አይምጣ በጭራሽ ያ ቀን እንደገና። የትርቱ ጊዜ ትተን ወደ ድልድዩን እንስራ ክፍተቱን እንሙላ። ሞተ ተቃጠለ፣ ከሰለ፣ ወደመ ያ ጊዜ አበቃ፣ የለም አከተመ። ጆሮ የማይሰቀጥ ደስ የሚል ዜና ሰበር የምስራች እንሰማለን ገና። ከአገር ውስጥም ሆነ ወይ ከባህር ማዶ የምስራች እንጂ አንጠብቅም መርዶ። የእስካሁኑ በቃን ጩኸትና ዋይታ፣ ሰላማችን ያብዛ የሰራዊት ጌታ። በተፈጥሮ ክስተት ውሃ መጥለቅለቅ መሬት መንሸራተ ትራብና ድርቅ መጫነሰን እና ተጨማሪ ሞት ወንድም በወንድሙ ጦርነት መክፈትን የጎመን ምንቸት ይውጣ የገንፎ ምንቸት ይግባ። አረንጓዴ ለብሳ ምድሪቱ ተውባ ባደ አበባ አጊጣ መሬት ዮህ አበባዬ አዲሱ ዓመት አበባዬ ሾይ ብሎ ሞያ ሆዬ በዘፈን ጭፈራ ይድመቅ አሸንዳዬ ልጆች ይጫወቱ አፈር እየፈጩ አባሮች ተክተክ በዋም ይራጩ፣ ገበሬውም ይረስ፣ አርብቶ አደር የአርባ፣ ነጋዴው ይነግር፣ ሰላም ወጥቶ ይግባ። መልካም አዲስ ዓመት፣ መልካም አዲስ ወር። ሀሳባችን ይሙላ፣ ይሳካ፣ ይስመር። አመሰግናለሁ። አለማየሁ መላከ ጂንካ፣ ጤናዳም ሰፈር ሌላም በድምፅ የደረሰን መልእክት አለን። ቀጣዩ ማስተያየት ሰጪ መልእክታቸውን የጀመሩት በመልካም ምኞት ነው። ውድ የጎንደሩ ደንበኛችን ድምፆን ለደህንነት ሲባል እንዲቀየር ስለጠየቁን በዛ መሰረት ቀይረነዋል። አሁን አስቀድሜ የዶቼ ቬለዎች አማርኛ ቋንቋ ዝግጅት ክፍል አዘጋጆች እና በመላው ዓለም ዙሪያ ለሚገኙ አድማጮች በሙሉ ያለኝን የእግዚአብሔር ሰላምታና ክብረት ሰላም ሰላም በማለት መጪ አዲስ ዓመት ሁለት ሺ አስራ ሰባት አመተ ምህረት ፍጡራን በሙሉ የጥይት ድምፅ የማይሰሙበት ሕጻናት እንደወጡ የማይቀሩበት ፍቅርና መተሳሰብ የነገሰበት ዓመት እንዲሆንልን ከወዲሁ እመኛለሁ። ይህን ካልኩኝ በኋላ ዛሬ አስተያየት ለመስጠት ወደ ተነሳውበት የትዝብ ታምዴ ያምራ ትዝብት የተምረናል ፊደል ቆጥረናል ተጽዕኖ ፈጣሪ ነን ብለው ብዙ ሲሉ የምንሰማቸውን ብቻ ሳይሆን የሃይማኖት አባት ነን የሚሉትን ጭምር ነው። ቁም ነገሩ ምክክር ምክክር ሲሉ ስለምሰማ ነው። እኔ የእነሱ ምክክር የሚሉት ከሁኔታው ጋር ቅደም ተከተል የሌለው እቃ እቃ የልጆች ጨዋታ መስሎ ይታየኛል። መማር ማለት እንደዚህ ከሆነ የኔ ያለመማር መሀይምነት መቶ ፐርሰንት ይበልጣል። የሰብአዊ መብት አስከባሪ ህጎች ሳይከበሩ ምክክር ምክክር ይሉናል። ሰጥቶ መቀበል ሰጥቶ መቀበል ይሉናል። ግን ያልሆነ ምሁር ረከማን ጋር ነው የሚመካከረው? ከወንጀለኛ ጋር ነው። ንገሩኝ እስኪ። ውድ አድማጫችን የላኩት መልእክት ስድስት ደቂቃ ገድማ ስለነበረ እዚህ ጋር ለማሳጠር ተገደናል። ለተሳትፎ እናመሰግናለን። ሌላ ጊዜ አጠር አድርገው ይላኩልን። ስሜ አይጠቀስ ያሉ ሌላ አድማጫችን ደግሞ ከጎንደር ተከታዩን ብለዋል። በጎንደር ከተማ ሰው በህይወት ወጥቶ ገብቶ መስራት አልቻለም። ሰው በየቀኑ ታፍኖ ይወሰዳል። የተጠየቀውን ገንዘብ አልከፍል ያለ ይገደላል። እናት ከነ ልጇ በሌሊት ለማፈን ሲሞክሩ ፍቃደኛ ስላልሆኑ በግፍ እዚሁ ቀበሌ 16 ላይ ተገለዋል። ከተማዋን እያለሙ የነበሩ ብዙ ባለሀብቶች ወደ አዲስ አበባ ሄደዋል። ከጎንደር በአራቱም አቅጣጫ ተንቀሳቅሶ መስራት አልተቻለም። በአጠቃላይ ሰው ኑሮ ውድነት ከሚያሰቃየው በላይ በሰላም ወጥቶ መግባት አልቻለም። ድምፅ እንድትሆኑን እንጠይቃለን ብሏል። ይኸው አድማጫችን መልእክቱን አየር ላይ ያውለናል። ዶቼ በለም በዚህ ሳምንት በተደጋጋሚ በዚህ ጉዳይ ላይ ዘግቧል። የአማራ ክልል ሰላምና ጸጥታ ቢሮ በዚህ ሳምንት በወጣው መግለጫ በህገወጥ መንገድ ተሰማርተው ተገኝተዋል ያላቸውን 14 ተጠርጣሪ የጸጥታ አካላትን በቁጥጥር ስር አውሎ እየመረመረ እንደሆነ ገልጿል። ሰዎችን በሚያግቱ በሚያግዱና ገንዘብ በሚቀበሉ አካላት ላይም ጠንካራ እርምጃ እንደሚወስድ አስታውቋል። ቀጣዮቹ ከእናንተ የደረሱን አራት መልእክቶች ደግሞ ኢትዮጵያንና ግብፅን ይመለከታሉ። ባለፈው ሳምንት እንደተሰማው ግብፅ ለሶማሊያ የጦር መሳሪያ ማስታጠቅ ጀምራለች። እኔ የደርግ ዘመን የኢትዮጵያ ወታደር ነበርኩ፣ የሁለተኛ አብዮታዊ የሰሜን ኢትዮጵያ ጦር ያሉን እና ስማቸውን ያልገለጹ አንድ አድማጫችን የኢትዮጵያ መንግስት የውጭ ስጋቱን ትቶ በውስጡ ያለውን ችግር ማስተካከል አለበት ይላሉ። የህዝብ አንድነት ተሸርሽሮ ባለበት በአሁኑ ሰዓት የውጭ ኃይሎችን መጋፈጥ አደገኛ ነው። የኢትዮጵያ መንግስትና ህዝብ በድህነት በጉስቁሉና መኖር የግብፃውያን ቶምቦላ ሎተሪ ነው። ስለዚህ መፍትሄ አለ ይላሉ። ግብፅ ለአስር ዓመታት ያህል ክረምት በመጣ ቁጥር የምታሳየው ባህሪ ነው ስለዚህ ምንም አይመጣም ማስፈራሪያ ነው ያሉንም ስማቸውን ያልገለጹ ሌላ አስተያየት ሰጪ ነበሩ ጋሻው መንበሩ ሀገሪቱ በአለም በዲሞክራሲ የተገበረች ሀገር ብትሆንም ዛሬ እንኳን በአለም ይቀርና እርስ በእርሳችን መደማመጥ ስለማንችልና በዘር ስለተከፋፈለን ውስጣችንን ስላወቁ ነው ምን እንደሚባል ግራ ገብቶኛል ብለዋል የሀረሩ ደንበኛችን መቶ አለቃው ቤታሪኩ ደግሞ የሀገራችን ሰዎች እልፍ ሲሉ እልፍ ይገኛል ይሉ ነበረ። አሁን ላይ ግን እልፍ ሲሉ እልፍ ሳይሆን እልፍ ሲሉ ከድጡ ወደ ማጡ ሆኗል። ባለፉት ሀምሳ ዓመታት የማራቶን ሩጫ በሚመስል ፍጥነት ለውጥ ብለን ሞክረናል። ዳፋው ከለውጡ ቁጣን እንጂ ቱርፋትን አለማግኘታችን ነው። ዘመን አልፎ ዘመን ሲተካ ሁኔታዎች ሁሉ መርገምት እየሆኑ የኢትዮጵያን ሕዝብ አስከፊ ለሆነ ማህበራዊና ኢኮኖሚያዊ ቀውስ ዳርጎታል። አሁን ላይ በአገር ውስጥ የተፈጠረውን ያለመግባባት ክፍተት ተጠቅመው ጠላቶቻችን ሊውጡ፣ ሊሰለቅጡን መጣንላችሁ ብለው በራችንን እያንኳኩ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ አይደለም የሚባለው። አሁን ላይ በአካባቢያችን እየታየ ያለው ዳርዳታ ምን መስሎ ይታያቸዋል? የቀድሞ ታሪካችን እንደሚያስረዳን የውጭ ወራሪ ጠላት በመጣ ጊዜ አባቶቻችን ያለመግባባቶችን ወደ ጎን ትተው በአገራዊ ጉዳይ ላይ አንድ ሆነው ይቆሙ እንደነበር ነው የምንረዳው። አሁን ላይ ትልቁ ጥያቄ ሊሆን የሚችለው በቅራኔ እንደ ቆዳ የተወጠረው፣ አገሩን እንደ እስር ቤት የሚቆጥረው፣ ለስደት ስንቁን ሸክፎ ውጭ ውጭውን የሚማትረው ትውልድ ያንን የአባቶቻችንን የመቻቻል አኩሪ ገድል ይደግመዋል ወይ የሚለው ነው። በዘር ቆዳ ተወጥሩ የሚለፈው ዘመነኛው ትውልድ ግብጽና ቱርክ ከ47 ዓመት በኋላ ከሶማሊያ ጎን ተሰልፈው የጦር ዝግጅታቸውን ሲያጧጥፉ፣ ይህ ትውልድ ምን እያደረገ ይሆን የሚለው ትልቁ ጥያቄ ነው። በዘረና በሃይማኖት ልዩነት ጎራ ላይ ይቱ የሚዋረቀው ዘመነኛው ትውልድ ለሀገሩ የሚሰጠው ፋይዳ እዚህ ግባ የማይባል በመሆኑ በእንዲህ ላለው ትልቅ ሀገራዊ ጉዳይ አንድ ሆኖ ይቆም ይሆን ወይ የሚለው ጥያቄ የወቅቱ መነጋገሪያ አጀንዳ ሆኖ ቢቀርብ የሚያስደንቅ ሊሆን አይችልም ሲሉ መቶ አለቃው ቤ ታሪኩ ይቀጥላሉ። ኢትዮጵያ በውስጥና በውጭ ፖለቲካዎቿ እንክትክት ድቅቅ ብላለች። እውነትን እንናገር ከተባለ እንደዚህ እንዳሁኑ ኢትዮጵያውያን አጣብቂኝ ውስጥ የገቡበት ዘመን በታሪክ አልነበረም። ሀብታም፣ ድሃ፣ የተማረ ያልተማረ ሳይል የኑሮ ውድነቱ አላላውስ አላራመድ ብሎታል። አብዛኛው ከከፍተኛ ትምህርት ተቋማት የሚመረቁ ወጣቶች የስራ እድል በማጣታቸው የቤተሰባቸው ተጠዋሪዎች ሆኗል። በዚህም የተነሳ ጠመንጃ አንግበው ከሚፋለሙ አማጽያን ጎን ተሰልፉ ዱር ቤቴ ብሎ በዘረፋና በእገታ ተግባር ላይ ተሰማርተዋል። በየመንግስት ተቋማቱ ጉዳይ ገጥሞት ሲሄዱ ዘረኝነቱ ወዴት አባቴ ልድረስ ያሰኛል። እነዚህ ከላይ የተጠቀሱት አሁናዊ የሀገራችን ሁኔታዎች ተደማምረው ህዝቡን ወደ አንድነት ሊያመጡት ይችላሉ ብሎ ማለት ሲበዛ ያጠያይቃል። የሚያስገርመው ነገር ከመንግስት ባለስልጣናት የሚሰጡ መግለጫዎች ፈጽሙ አሁን ካለው አሁናዊ የሀገራችን ሁኔታ ጋር የሚጣጣሙ አይደሉም። በኔ ጌታ ለአሁኑ የሀገራችን ችግር መፍትሄ ይሆናል ብዬ የማስበው ለአሁናዊ ችግራችን መፍትሄ ሊሆን አይችልም። ከውድቀት ይጠብቀን የዛሬው መልእክቴ ነው ብለዋል። መቶ አለቃው ቤ ታሪኩ ከሐረር ሀውሊት የተባሉ አስተያየት ሰጪ በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ የተገደሉትን ነፍሰ ጡር የመስቃን እናት ተመልከቱ። የኢትዮጵያ ህዝብ ፍረድ። ነፍሰ ጡር እናት ቀብረናል የሚል መልእክት ነው የላኩልን። ሀይ ዶችቭሎች እንዴት ናችሁ? መቶ አለቃ ጥላሁን እባላለሁ ከባህር ዳር። የእናንተን ዝግጅት ብዙ ጊዜ ይከታተላለሁ። ታማኝ የመረጃ ምንጮች ናችሁ። ነጋሽ መሀመድን ግን በአካል ላየው እፈልጋለሁ ብለዋል። ለመልክቱ እናመሰግናለን። መስፍን እባካችሁ በወላይታ ዞን በወረዳዎች ውስጥ የሚሰሩ የመንግስት ሰራተኞችን ጩኸት የሚሰማ ሰው አተናል ብለዋል። የሁለት ወር ደሞዛችን እስካሁን ድረስ አልተከፈለንም። በኪራይ ቤት ነው ያለነው። ልጆች አሉ፣ ማህበራዊ ህይወት አለ። በዛ ላይ ያልተጨምረውን ደሞዝ ተጨምሯል ተብሎ ከተነገረ ጊዜ ጀምሮ ሱቆች ላይ በየቀኑ ይዋጋ ልዩነት አለ ልጆቻችን በረሀብ እያለቁ ነው ባካችሁ፣ ድምፅ ሆኑልን ብሏል። ከወላይታ ዞን ከቦሎሶ ሶሬ ወረዳ የጻፉልን አስተያየት ሰጪ። እንግዲህ አድማጮች፣ ለዛሬ ያለው በዚሁ ይጠናቀቃል። መልካም የአዲስ ዓመት ይሆንላችሁ። በአዲስ ዓመት እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።

جوتنمل <imitation> ب